ጥቅስ ናሆም አንድ ቁጥር ሰባት ላይ የተመሰረተ ነው። የእግዚአብሔር መልካምነት ማረጋገጫ የሚል ርዕስ ነው ያለኝ። እግዚአብሔር መልካም ነው ይላል። ይሄ ናሆም ምዕራፍ አንድ ቁጥር ሰባት እንደገና ላንብብላችሁ። ቃሉን ምን ይላል? እግዚአብሔር መልካም ነው፣ በመከራ ቀንም መሸሸጊያ ነው፣ በእሱ የሚታመኑትንም ያውቃል ነው የሚለው። ቁጥር ሰባትን ብቻ ነው ያነበብኩላችሁ። እና በጣም የሚገርም አረፍተ ነገር ነው እዚህ ላይ ያለው። እና ይህንን አረፍተ ነገር ማየት በጣም ጠቃሚ እንደሆነ አስባለሁኝ። በተለይ ለዚህ ምድር ላይ አሁን ባለንበት ምድር ውስጥ ላለው ማንኛውም የሕይወት ገጠመኝ እና የሕይወት እንቅስቃሴ የእግዚአብሔርን ማንነትና መልካምነቱን ማወቅ በጣም ጠቃሚ ነው እና ልባችን ውስጥ ይህንን መልእክት እንድናስቀምጥ እፈልጋለሁኝ እና ናሆም ከታናናሽ ነቢያት ከሚባሉት ነቢያቶች አንዱ ነው። ማለት መጽሐፍ ቅዱስ ላይ ያሉት ትንቢቶች 17 ናቸው። የትንቢት መጽሐፍት 17ቱ ውስጥ አምስቱ ታላላቅ ነቢያት ይባላሉ እና ሌሎቹ 12ቱ ታናናሽ ነቢያት ነው የሚባሉት። እና ታናናሽ ነቢያት የሚባሉት ትንንሾች ነቢያቶች ስለሆኑ ሳይሆን የጻፏቸው ትንቢቶች በአጫጭር መጽሐፎች የተቀመጡ ናቸው። ለምሳሌ ናሆም ሶስት ምዕራፍ ብቻ ነው ያለው ትንቢት። ኢሳያስ 66 ምዕራፍ ነው ያለው እና ከዚህ ከዚህ አኳያ ነው ታናናሽ ነቢያት የሚል ስም የተሰጠው እና ሰባተኛው የታናናሽ ነቢያት መጽሐፍ ነው ግን የተነገረው ምዕራፍ አንድ ቁጥር አንድ ላይ እንደምትመለከቱት ስለ ነነዌ የተነገረ ሸክም ነው ብሎ ነው የሚናገረው። እና ይሄ የተለመደ የመጽሐፍ ቅዱስ አባባል ነው። ስለ ነነዌ ነነዌ ስለምትባል ከተማ እግዚአብሔር የተናገረውን ትንቢት በዚህ መልክ ነው ያስቀመጠው። በነገራችን ላይ ነነዌ የምትባለው ከተማ የአሦራውያን ከተማ ነበረች ከ900 ዓመተ ዓለም እስከ 612 ዓመተ ዓለም የነበረች ለ300 ዓመት ያህል የነበረች የነበረ የኪንግደም ዋና ከተማ ናት። ከናሆም 150 ዓመት በፊት ዮናስ ወደዛች ከተማ ተልኮ ነበር። ምናልባት አንዳንዶቻችሁ ታስታውሳላችሁ። ዮናስ ወደዛች ከተማ ተልኮ ትንቢት ሊናገር በሄደበት ጊዜ መንገዱን ቀይሮ ወደ ተርሴስ ለመሄድ ሲነሳ ወደ ባህር እንዲጣል ና በአሰናባሪ ሆድ ሶስት ቀን ቆይቶ አሰናባሪው ተፍቶት እንደገና ሄዶ ትንቢት ተናግሯል እና ከ150 ዓመት በፊት ነው ያ የሆነው እና አሁን ከ ዓመት በኋላ ከዮናስ ትንቢት በኋላ እግዚአብሔር እንደገና ወደ ደንዌ ይህንም መልእክት ሲያመጣ እናያለን በእርግጥ የነነዌ የናሆም ትንቢት ሶስት ዋና ዋና ምዕራፎች ውስጥ ነው ያለው። ያንን ከመናገሬ በፊት ናሆም የሚለውን የስም ትርጉም ብነግራችሁ ጥሩ ነው። ናሆም ማለት አጽናኝ ማለት ነው እና መልእክቱ ለሕዝቡ በማጽናናት መልክ ነው የቀረበው። በእርግጥ ለጠላት የጥፋት መልእክት አለው፣ ግን ለእግዚአብሔር ሕዝብ የመጽናናት መልእክት የነበረው መልእክት ነው። እና ምናልባት ናሁም የሚል ስም ወደፊት ለልጆቻችን ስም ለመስጠት የምናስብ ሰዎች አጽናኝ ማለት እንደሆነ እንድናስብ ያስፈልጋል። እና እነዚህ ሶስቱ ምዕራፎች ሶስት ዋና ዋና ነገሮችን ያሳያሉ። አንደኛው ምዕራፍ የእግዚአብሔርን ፍርድ አዋጅ ነው የሚናገረው ምዕራፉ ጠቅላላ። የእግዚአብሔር ፍርድ ሲታወጅ በበኩሉ የሚያሰርጸው እውነት ምንድን ነው? እግዚአብሔር ጻድቅ አምላክ እንደሆነ የሚናገር እውነት አለው። ሁለተኛው የእግዚአብሔር ፍርድ ፍጻሜ ነው። ምዕራፍ ሁለት የሚያሳየው ነነዌ ሙሉ በሙሉ በ612 ዓመተ ዓለም እንዳለች ወድማለች እና እግዚአብሔር በኃጢአተኞች ላይ የሚያመጣውን ፍርድ ኃጢአት እንደሚቀጣ፣ ኃጢአተኛ እንደሚቀጣ የሚያሳይ ታሪካዊ ማስረጃ ነው። አሁን ገናና የሆኑ አገሮች አሉ፣ በኃጢአት ጭምልቅልቅ ያሉ እነሱም ይጠፋሉ ምክንያቱም እግዚአብሔር ኃጢአተኛንና በኃጢአት ላይ የሚቀጣ አምላክ ነውና። ሶስተኛው ምዕራፍ የሚናገረው የእግዚአብሔር የፍርዱ የነነዌ መጥፋት ምክንያቱ ምንድን ነው የሚለውን ነገር ምክንያቱን ያሳየናል። እና የነነዌ መጥፋት ምክንያት ምዕራፍ ሶስት ሲጀመር ለደም ከተማ ወዮላት ብሎ ነው የሚጀምረው። እና የደም ከተማ ናት፣ ደም የሚፈስባት በጣም አስጸያፊ የሆነ የጣዖት አምልኮ ይከናወንባት ነበር። እና ሰዎች ታላቅነታቸውን፣ ኃያልነታቸውን የሚያንጸባረቁበት ልዩ ልዩ ነገሮች ይከናወኑ ነበር። ያቺ ከተማ የተቀጣችው በዛ ኃጢአት ምክንያት ነው ይላል። እና እንግዲህ ምዕራፍ አንድ ቁጥር ሰባት ላይ ለመምጣት ስንደረደር ቁጥር ሰባትን ስትመለከቱ የሚገርም አይነት አቀማመጥ ነው ያለው። ምዕራፍ አንድ ጠቅላላ የፍርድ አዋጅ ነው፣ ግን ቁጥር ሰባት በድንገት የፍርዱ አዋጅ ተቆርጦ ነው። በድንገት ነው ይሄ ሀሳብ እዛ ቦታ ላይ የተሰነቀረው ማለት በመሀል የገባው እና እግዚአብሔር ምንድን ያለው በነቢዩ በኩል እግዚአብሔር የሚባለው አምላክ መልካም ነው? በመከራ ቀን ምን አይነት አምላክ ነው? መሸሸጊያ አምላክ ነው፣ እና በሱ የሚታመኑትን የሚያውቅ አምላክ ነው። ምክንያቱም ምንድን ነው መሰላችሁ፣ አሁን ነቢዩ የነነዌ ከተማ እግዚአብሔር ይፈርድባታል እያለ ሲናገር የእግዚአብሔር ሕዝብ ይሄ ፍርድ እኛንም ይደባልቅ ይሆን ወይ፣ እኛንም ያጠቃ ይሆን ወይ እኛንም ከተልባ የተገኘ ሰሊጥ ነው አብረህ ተወቀጥ እንደሚባለው እኛም አብረን ልንቀጣ እንችል ይሆኖ የሚል ስጋት ያላቸው እንደሆነ የሚያንጸባረቅ ነው እና ኖ ኖ ኖ እያለ ነው እግዚአብሔር እናንተማ አትጠቁም፣ እናንተማ አትቀጡም፣ እናንተማ ከኃጢአተኞች ጋር ተደባልቃችሁ ልትመቱ አትችሉም። የእኔ ጥበቃ፣ የእኔ እንክብካቤ ከናንተ በፍጹም አይለይም የሚል አይነት መልእክትን ነው እግዚአብሔር በዚህ በቁጥር ሰባት ላይ የሚያስተላልፈው። ታዲያ የኔ ዓላማ ምንድን ነው? በእውነት እግዚአብሔርን የምንታመን ከሆነ በእግዚአብሔር ላይ ልባችን ርፍ ያለ ከሆነ እግዚአብሔር በማዳን ጸጋው እኛን አድኖን ከሆነ በዓለም የሚመጣው ጥፋትና ቅጣት በኛ ላይ አይሆንም የሚለውን ነገር ማስተላለፍ ነው። እና ታዲያ የእግዚአብሔር መልካምነትን ማረጋገጫ የሚናገር ጽሑፍ፣ መጽሐፍ፣ መልእክት እንደሆነ እንድታስታውሱልኝ እፈልጋለሁ እና አንድ አራት አምስት ነጥቦች አሉኝ የመጀመሪያው ነጥቤ ራሱ እግዚአብሔር የሚባለው አምላክ መልካም ነው የሚለው ማሳየት ነው ተመልከቱ ቁጥር ሰባት ምንድን ነው የሚለው እግዚአብሔር መልካም ነው ብሎ ነው የሚጀምረው እና እግዚአብሔር መልካም አምላክ ነው አንዳንድ ሰዎች እግዚአብሔር ጨካኝ አምላክ፣ እግዚአብሔር ግድ የሌለው አምላክ፣ ስለኛ የማያስብ አምላክ፣ በውጣ ወረዶች ውስጥ በተለይ በምንሆንበት ጊዜ የሚረሳን የሚጥለን አምላክ መስሎ ሊታየን ይችላል። ግን እግዚአብሔር የሚናገረው ስለ ራሱ እኔ መልካም አምላክ ነኝ እያለ ነው እና እግዚአብሔር መልካም አምላክ ነው። መልካም የሚለውን ቃል መጀመሪያ መተርጎም እፈልጋለሁ። መልካም የሚለው ቃል ምን የሚያሳይ ቃል ነው መሰላችሁ? ጥሩ የሚለውን ነገር የሚያሳይ ነው። የማይነቀፍ እና እንከን የሌለበት የሚለውን ሀሳብ የሚያሰርጽ ነው። እግዚአብሔር የሚባለው አምላክ ጥሩ አምላክ ነው። እንከን የሌለበት አምላክ ነው። የምትነቅፉበት ምንም ነገር የለም። እግዚአብሔርን አሁን ተገልጦ ብታዩት አንድ ነቀፋ፣ አንድ ጎደሎ ነገር አትመለከቱበትም። እግዚአብሔር ፍጹም ነው። እግዚአብሔር ታላቅ ነው። እግዚአብሔር ግሩም ነው። እግዚአብሔር መልካም ነው። እግዚአብሔር ይመስገን። አዲስ ኪዳን ላይ ይህንን መልካምነቱን የእግዚአብሔር መልካምነት አዲስ ኪዳን ሲገልጠው እግዚአብሔር ቸር ነው በማለት ነው የሚገልጠው። እና እንደ እግዚአብሔር ያለ ቸር እንደ እግዚአብሔር ያለ መልካም በፍጹም የለም። አንድ ጊዜ ጌታ ኢየሱስ ክርስቶስን አንድ የህግ አዋቂ አግኝቶት መምህር ሆይ፣ ቸር መምህር ሆይ፣ አንተ የምታደርጋቸው ነገሮች እነዚህ ነዚህ በጣም አስደናቂ ናቸው ብሎ ሲጠራው ለምንድን ነው ቸር የምትለኝ ብሎ ጠየቀው። ጌታ ኢየሱስ እና ቸር የምትለኝ ማን መሆኔን አውቀህ ነው ወይ የሚል ሀሳብ ነው ያለው። አዎ፣ እርግጥ ነው እኔ ቸር ነኝ የሚል መልእክት ነው ለዛ ለሰውዬ ያለው። ግን ቸር የምትለው ነገር ምትለው ብለህ የምጠራው አንድና አንድ ብቻ ነው እሱም እግዚአብሔር ብቻ ነው። ስለዚህ ቸር በማለት አዎ ልክ ነው እኔን እግዚአብሔር ማለቴ ነው የሚል ሀሳብን ሲናገረው እናያለን። አስደናቂ ነው። እግዚአብሔር መልካም ነው። በፈጠራ ስራው እግዚአብሔር መልካም ነው። እግዚአብሔር የፈጠራቸው ነገሮች በሙሉ እንከን የሚባል ነገር የለባቸው። በቅርብ ቀን ለዲቦራ ለምትባለው ለልጄ ስለ ቀይ የደም ሴሎች ያነበብኩትን ነገር ስነግራት ነበር። ና ታቀዋለች በኋላ ነገረችኝ። እና ቀይ የደም ሴሎች የሰዎች የደም ሴሎች ና የአጥቢ እንስሳት በሙሉ ማማልስ የሚባሉት የደም ሴሎቻቸው ኒኩሌስ የላቸው እና የወፎችና የሬፕታይልስ የደም ሴሎች ኒኩሌስ አላቸው እና እነዚህ የኛዎቹ ኒኩሌስ የላቸውም። እና ኢቮሉሽኒስቶቹ በጣም ራስ ምታት ነው የሆነባቸው። ምክንያቱም በኢቮሉሽን አመለካከት በእንስሶች በሙሉ ከታች ወደ ላይ እያደጉ ነው የመጡት። ስለዚህ ማማልስና ሰዎች ከነሱ አድገው መጡ ከተባለ ቀይ የደም ሴሎቻቸው ልክ እንደነሱ ኒኩሌስ ሊኖራቸው ይገባል። ግን ኢኒኩሌትድ ናቸው ሬድ ሴሎቻችን የኛ እና ኢቮሉሽኒስቶቹ መልስ መስጠት አልቻሉም። ነገሩ በጣም አስደናቂ ነው። ወደ ዝርዝር ሳይንቲፊክ ቴክኒካል እንትን ውስጥ አልገባም እና እግዚአብሔር በዚህ ሁሉ የፈጠራ ስሮት ችሎታ በጣም መልካም ከመሆኑ የተነሳ ተቃዋሚዎቹን ራሱ ጸጥ የሚያሰኝ ነው። ከሃዲዎችን ራሱ የሚያሳፍር ነው። ስራው ፍጹም ስለሆነ መልካም ስለሆነ የእኛን ሰውነት ተመልከቱ። እንዴት መልካም እንደሆነ አሰራራችን፣ አይናችን፣ ልባችን በየሰከንዱ በየደቂቃው ከተወለድን ጀምሮ አንድም ቀን ሳያቋረጥ መምታቱ። እንዴት ግሩም አምላክ ነው የሰራን። እግዚአብሔር መልካም ነው በፈጠራ ችሎታ በፈጠራ ስራው አሁን ዘፍጥረት ምዕራፍ አንድ ላይ ስትመጡ ዘፍጥረት ላይ እግዚአብሔር በስድስት ቀን ሰማይና ምድርን እንደፈጠረ ተዘግቧል። እና እያንዳንዷ ቀን ውስጥ የተሰራውን ነገር በመጨረሻ በቀኑ መጨረሻ ሲደመድም ይሄም መልካም ነው፣ ይሄም መልካም ነው፣ ይሄም መልካም ነው፣ ስራውን መልካም እንደሆነ አየ ብሎ ምዕራፍ ስድስት የመጨረሻው ላይ ሲመጣ ደግሞ ምዕራፍ አንድ መጨረሻ ላይ ሲመጣ ሰውን ፈጥሮ በስድስተኛው ቀን እጅግ መልካም ነው ብሎ ነው የተናገረው። እግዚአብሔር መልካም ነው። የሰራው ስራ ሁሉ ነቀፌታ የሌለው ነው። በስጦታውስ እግዚአብሔር በስጦታው ደግሞ መልካም ነው። በጌታ በኢየሱስ ክርስቶስ በኩል ለእኛ የመዳንን መንገድ፣ የዘላለምን ሕይወት ለመስጠት እኛን በጣም በተለየ ሁኔታ ተመልክቶናል። በዚህ ስጦታው እግዚአብሔር መልካም ነው። አንዳንድ ሰዎች የአይምሮ ችሎታቸው ከሌሎች ሰዎች በጣም የተለየ ነው። በጣም በጣም ጥሩ የሚሰሙት፣ የሚያዩት፣ የሚያነቡት ነገር ሁሉ ይገባቸዋል። ይህ ስጦታ ነው። እግዚአብሔር በስጦታው ምንድን ነው? መልካም አምላክ ነው እግዚአብሔር ይመስገን። በማዳን እቅዱ መልካም ነው እግዚአብሔር። ጌታ ኢየሱስ ክርስቶስ ከድንግል ማርያም ተወልዶ በሰዎች መካከል ተመላልሶ አንድም ኃጢአት ሳይኖርበት እንደኛ ማለት ነው በቀራንዮ መስቀል ላይ የኛን ኃጢአት ተሸክሞ እንዲሰቀልና እኛ በሱ የእግዚአብሔር ጽድቅ እንድንሆን ማድረጉ በጣም አስደናቂ መልካም እቅድ ነው። እንደ እግዚአብሔር ያለ መልካም እቅድ ያለው ማንም በሰማይም በምድርም የለም። አስደናቂ እቅድ ነው። እኔ እኔ ሁሉ ጊዜ ስለ መዳን ሳስብ ጌታ ኢየሱስ ክርስቶስ ከቅድስት ድንግል ማርያም መወለዱን ሳስብ፣ ይሄ አስደናቂ መስዋዕትነት ነው። አምላክ በሰው ውስጥ መወለዱ እንደገና አምላክ የእኛን ስጋ ለብሶ መስቀል ላይ መሰቀሉ፣ አምላክ የእኛን ኃጢአት ተሸክሞ እኛን ተክቶ መሞቱ፣ ይሄ ፍጹም የሆነ መልካም እቅድ ነው። እግዚአብሔር ደግ ነው። እግዚአብሔር ቸር ነው። እግዚአብሔር ፍቅር ነው። እንደ እግዚአብሔር ያለ መልካም ማንም የለም። እግዚአብሔር ይመስገን። እግዚአብሔር በፍርዱም ደግሞ መልካም ነው። እነዚህን ነጥቦች እንዲሁ ልዘረዝርላችሁ ነው ያሰብኩት። ብዙ ነገር መሄድ ይቻላል። እግዚአብሔር በፍርዱ መልካም ነው። አንዳንድ ሰዎች አጋጥሞኛል። እዚህ ለንደንም በነበርኩበት ጊዜ እዚህም አሉ። የብሉይ ኪዳኑ እግዚአብሔር ጨካኝ ነው ብለው ይናገራሉ። የአዲስ ኪዳኑ እግዚአብሔር የተለየ ነው። እግዚአብሔር በብሉይ ኪዳንም በአዲስ ኪዳንም አንድ ነው። እግዚአብሔር በብሉይ ኪዳን ደግ ነው፣ በአዲስ ኪዳንም ደግ ነው። እግዚአብሔር አልተለወጠም። የብሉይ ኪዳንና የአዲስ ኪዳን እግዚአብሔር የሚባል ነገር መጽሐፍ ቅዱስ ላይ የለም። ጌታ ኢየሱስ ክርስቶስ እርግጥ ነው የሰውን ስጋ ለብሰው ወርዷል እና ብሉይ ኪዳን ውስጥ ይደረግ የነበረው የእግዚአብሔር ፍርድ ፍጹም ፍርድ ነው። አሁን ተመልከቱ። እዚህ የነነዌ ከተማ ላይ ለመፍረድ እግዚአብሔር ሲነሳ፣ ነነዌ ከተማ የሚፈረድባት ምክንያት የደም ከተማ ስለሆነች ነው። ኃጢአት፣ አመጽ፣ መተላለፍ፣ በደል፣ በየቀኑ እልቂት፣ በጣም አሰቃቂ ነገሮች ይከናወኑ ነበር። እግዚአብሔር በነነዌ ላይ ፈርዷል። በኃጢአት ላይ መፍረዱ እግዚአብሔር ጻድቅነቱን ኃጢአትን ዝም ብሎ ምንም አይደለም እኔ ግድ የለኝም እንደፈለጉት ይሁኑ የሚል አምላክ እንዳልሆነ የሚያሳይ ነው። ለእኛም እንደዚሁ ነው። በቤተሰብ ላይ እግዚአብሔር ፈርዶ ያውቃል። በግለሰብ ላይ እግዚአብሔር ፈርዶ ያውቃል። አመፀኞችን እግዚአብሔር ይፈርድባቸዋል። የእግዚአብሔር ፍርድ አድሎ የለውም፣ ሁልጊዜ ጻድቅ ነው። እግዚአብሔር ሲፈርድ አማራ፣ ኦሮሞ፣ ጉራጌ፣ ትግሬ ብሎ አይለይም። እግዚአብሔር ሲፈርድ በሰዎች ኃጢአት ላይ ነው የሚፈርደው እና በፍርዱ መልካም አምላክ ነው እንከን የሌለበት ተሳስቶ የማያቅ ስተት አልባ የሆነ አምላክ ነው እግዚአብሔር። ስለዚህ በዚህ መልኩ እግዚአብሔር የሚባለውን አምላክ ስታስቡ እግዚአብሔር መልካም እንደሆነ በልዩ ልዩ መልክ በሁሉም አቅጣጫ መልካም አምላክ እንደሆነ ልባችሁና አይምሯችሁ ውስጥ እንዲቀመጥ ያስፈልጋል። ሁለተኛ ነጥቤ የመከራ ቀን እና የሰዎች ሁኔታ የሚል ነው። እንግዲህ ጥቅሱ የሚመራኝ እነዚህን ነጥቦች ለማስቀመጥ ይሄ ጥቅስ ነው። እግዚአብሔር መልካም ነው አለ እና በመከራ ቀን ምንድን ነው አለ መሸሸጊያ ነው ብሎ ነው የሚናገረው። እና ይሄ በመከራ ቀን መሸሸጊያ ነው የሚለውን ነገር ስናስብ የመከራ ቀን የሚባል ቀን እንዳለ፣ በመከራ ቀን ሰዎች ኤክስፒሪያንስ የሚያደርጉትን ወይም የሚሆኑትን ሁኔታ ማሰብ በጣም አስፈላጊ ነው። መጽሐፍ ቅዱስ ነው የሚናገረው የመከራ ቀን አለ። አንዳንድ ጊዜ አንዳንድ ጊዜ አንዳንድ ሰዎች ከሪያሊቲ የወጣ ስብከትንና ትምህርትን ለማስተማር ይሞክራሉ። የሰው ሕይወት በምድር ላይ በመከራ የተሞላ ነው። የሰው ሕይወት የማንኛውም ሰው ሕይወት እና እግዚአብሔር የሚባል አምላክ በመከራ ውስጥ መሸሸጊያ እንዲሆነን በእግዚአብሔር ላይ ያልታመንን ከሆነ መከራ ያደቀናል፣ ይደቁሰናል። መከራ ይጎዳናል። መከራ የጎዳቸው በጣም ብዙ ሰዎች አሉ። መከራ የሚባለውን ነገር ለመተርጎም መከራ የሚባለው ነገር ችግር፣ ክፉ ነገር፣ ጉዳት፣ ጉስቁልና፣ ህመም ሊሆን ይችላል የመሳሰለ ነገር ሲያጋጥመን በውስጣችን የሚሰማን ልምምድና ሰቆቃን የሚገልጥ ነገር ነው መከራ። አንዳንድ ሰዎች ችግርና ውጣ ውረድ ሲያጋጥማቸው ለሰው ሳይናገሩት ውስጣቸው በጣም ያራል፣ ይንተከተካል፣ ያዝናል እና የሚያደርጉትን የሚይዙትን የሚለቁትን ያጣሉ። ሀዘን፣ ትካዜ፣ ቁዘማ አንዳንዶች የመከራው ብዛት አእምሯቸውን የሚያስታቸው ደረጃ የሚያደርሳቸው ሰዎች ሁሉ እንዳሉ ለምሳሌ ስኪዞፈርኒያ የሚባል በሽታ እንደዛ እንደዛ አይነት የአእምሮ መሳት የሚያጋጥማቸው የአእምሮ ብሬክ ዳውን የሚባል ነገር የሚያጋጥማቸው ሰዎች አሉ እና መከራ ቀላል ነገር አይደለም። መከራ በመጽሐፍ ቅዱስ ላይ በተለያየ መልክ ተገልጧል። ለምሳሌ ኤፌሶ ምዕራፍ 6 ቁጥር 13 ላይ እዚህ ጋር እንዲጻፍ አድርጊያለሁ። የኤፌሶን ጸሐፊ ሐዋርያው ቅዱስ ጳውሎስ ስለ መንፈሳዊ ውጊያ ሲናገር እኛ የምንዋጋው ዝም ብሎ ከስጋና ከደም ጋር አይደለም፣ እዚህ ሰማይ ላይ ካለ የክፋት መንፈሳዊ ሰራዊት አለቆች ጋር ነው ብሎ በክፉ ቀን ሁሉን ፈጽማችሁ መቆም እንድትችሉ ብሎ ይናገራል። እና የክፉ ቀን የሚባል ቀን አለ ነው የሚለው ሐዋርያው ጳውሎስ። የክፉ ቀን የሚባለው ቀን ሰይጣን በኃይል የሚሰራበት እኛን መከራ ውስጥ ለመክተት የሚንቀሳቀስበት ቀን ነው፣ የመከራ ቀን ነው። ራእይ ምዕራፍ 3 ቁጥር 10 ላይ ደግሞ እግዚአብሔር በነቢዩ በሐዋርያው በዮሐንስ በኩል ለፊላደልፊያ ቤተ ክርስቲያን በተጻፈ መልእክት ምን ብሎ ተናግሯል? ሰው ዓለምን ሁሉ ሊፈትን ከሚመጣው የፈተና ቀን እጠብቀሃለሁ ብለህ ለፊላደልፊያ ቤተ ክርስቲያን ንገራቸው ብሎ ሲናገር ታያላችሁ። በዓለም ሊመጣ ያለ በጣም አሰቃቂ አስጨናቂ መከራና የፈተና ጊዜ አለ። ያ የፈተና ሰዓት ተብሎ ነው የተጻፈው፣ እና ይሄ መከራ ሰዎች ሊወጡት የማይችሉበት መከራ ውስጥ የሚገቡበት ሁኔታ ነው። መከራ የሚባለው ነገር ምንም ማድረግ ሰው የማይችልበት ሰዓት ነው። እጁ እግሩ እያለ ራሱን መርዳት የማይችልበት ሰዓት ነው። ትናንትና እዚህ ቢሮ ቁጭ ብዬ ድንገት አንድ ዜና አየሁኝ። ያየሁት ዜና በታንዛኒያ በአፍሪካ ታንዛኒያ ዳሬ ሰላም ከተማ ውስጥ የሆነ ነው። ዳሬ ሰላም ከተማ ወጣ ብሎ አንድ የነዳጅ ቦቴ መኪና እየሄደ ያለ ድንገት ቦቴው ፈነዳ እና በጣም የሚገርም አደጋ ነው። ቦቴው ፈነዳ፣ ከዛ እሳት ተነሳ፣ አካባቢው በሙሉ ተቃጠለ እና በጣም ብዙ ሰዎች ሰዎች አይናቸው እያየ ሰዎች ሲሞቱ ይታያል እና አንዳንድ ልጆች አዋቂዎች፣ ቲኔጀሮች ቆመው በቃይ ማመን አቅቷቸው ያለቅሳሉ። ሰው እየተንጨረጨረ ነው እዛ። እንዲህ አይነት አሰቃቂ አደጋ በሚፈጠርበት ጊዜ ሰዎች በመከራ ውስጥ ነው የሚያልፉት። ቆመው የሚመለከቱት እራሱ ያ ነገር ይጎዳቸዋል፣ ውስጣቸውን ያሳዝነዋል። እና መከራ የሚባለው ነገር እንደዚህ አይነት ቀን ነው። በእርግጥ መከራ በኃጢአት ምክንያት ነው ወደ ዓለም የመጣው። አንዳንድ ሰዎች መከራ ለምን ሆነ፣ መከራ ለምን እግዚአብሔር መከራን በፍጹም ከምድር ላይ አያስወግድም ብለው ይናገራሉ። የሚወገድበት ጊዜ ይመጣል። ግን መከራ የመጣው በምድር ላይ በሰው ልጆች ኃጢአት ምክንያት ነው። አዳምና ሔዋን ኃጢአት ሰሩ። በእነሱ ኃጢአት ምክንያት እኛ ሁላችን የሰው ልጆች ኃጢአተኞች ሆንን። በኃጢአተኞች በመሆናችን ኃጢአትን ስለምናደርግ መከራዎች በህይወታችን ይፈራረቃሉ፣ ይመጣሉ፣ ሊያጋጥሙን ይችላሉ። ግን በጣም የሚያስደስተው ነገር አሁን እዚህ ጋ የነቢዩን መልእክት ስትመለከቱ በመከራ ቀን ይህ መልካም ብለን የጠራ ነው። እግዚአብሔር በእንደዚህ አይነት አሰቃቂ የመከራ ቀን ምን አይነት አምላክ ነው ይላል? የሚሸሽግ አምላክ ነው። እግዚአብሔርን ማወቅ ጠቃሚ የሆነው ከዚህ የተነሳ ነው። በመከራ ቀን መሸሸጊያ ነው እና ይህንን የመከራ ቀን ጥቂት ልናገርበት። የፍርድ ቀን የመከራ ቀን ነው። እግዚአብሔር የሚፈርድበት ቀን ይመጣል። አሁን ተመልከቱ። ለዚህ ለነነዌ ሰዎች እግዚአብሔር ሲናገር ፍርዱን ሲያውጅ ምን ብሎ ነው የተናገረው? ቁጥር ስድስትን ተመልከቱ። ምን ይላል? ከሱ የተነሳ ከእግዚአብሔር ቁጣ የተነሳ ታወኩ ኮረብቶችም ቀለጡ። ምድርና ዓለም የሚኖሩባትም ሁሉ ከፊቱ ተናወጡ። በቁጣው ፊት የሚቆም ማን ነው? የቁጣውንም ትኩሳት ማን ይታገሳል? መዓቱ እንደ እሳት ይፈሳል፣ ከሱ የተነሳ አለቶች ተሰነጠቁ። የእግዚአብሔር ቁጣ በሚገለጥበት ጊዜ፣ የእግዚአብሔር ፍርድ በሚገለጥበት ጊዜ ሰዎች በታላቅ መከራ ውስጥ ነው የሚወድቁት እና በዚህ በመጽሐፍ ቅዱስ አማኞች ዘንድ ወደፊት ጌታ ኢየሱስ ክርስቶስ ሊመጣ እየተቃረበ ባለበት ጊዜ በእርግጥ ቅርብ ነው። ዘግሬት ትሪቡሌሽን ወይም ታላቁ መከራ የሚባል ጊዜ እንደሚመጣ ይነገራል እና የፍርድ ቀን የመከራ ቀን ነው እና በመከራ ቀን ግን ሰዎች ፍላጎት አላቸው መከራ ሲመለከቱ ሰዎች አንድ ጥማትና አንድ ፍላጎት እንዳላቸው እኔ ገምታለሁ አስባለሁ። ደግሞም እውነት ነው፣ በታሪክ ውስጥ የሆነ ነገር ነው። ሰዎች ሁሉ መከራ ሲመጣ ዝም ብሎ አይመለከቱም፣ ራሳቸውን ለመዳን ይጥራሉ። ግን በዛ ጥረታቸው ሁሉ ከዛ ከመከራ ውስጥ ለመዳን ከመከራ ውስጥ ለመውጣት ታላቅ ጥማት፣ ታላቅ ፍላጎት አላቸው። ለነገሩ ይሄ ፍላጎትና ይሄ ጥማት በሁሉም ውስጥ ያለ ቢሆንም ግን ሰዎች ራሳቸውን ከመከራ ከታላቅ መከራ ማዳን በራሳቸው ችሎታ አይችሉም። ለዚህ ነው ነቢዩ እግዚአብሔር መልካም ነው አለና በመከራ ቀን ደግሞ ምንድን ነው? መሸሸጊያ ነው። ማዳን የሚችል በመከራ ቀን መሸሸግ የሚችል አምላክ ነው። እኔ አሁን ከዛሬው ከምናገረው ነገር ይህንን ቃል በልባችሁ ብትጽፉ በሕይወታችሁ ዘመን ሁሉ የእግዚአብሔርን መልካምነት እንድታዩ እንደምታዩ አምናለሁ ግን ደሞም ብታምኑ ነው በእግዚአብሔር መልካምነት ብታምኑ እግዚአብሔር አዳኝ መሆኑን ብታምኑ እግዚአብሔር መልካም መሆኑን ብታምኑና በእሱ ላይ እምነታችሁን ብታደርጉ ምንም ጥርጥር የለውም ሰዎች መከራ እያዩ እናንተ ትድናላችሁ አንድ ጥቂት ነገርን እንደገና በመጀመሪያ ካነበብኩት ከመዝሙር ዘጠና አንድ ላይ ላንሳላችሁ። አሁን መዝሙር ዘጠና አንድን ከዚህ ጋር ስለሚሄድ ነው ያነበብኩት በጣም ይገርማል በእግዚአብሔር የሚታመን ሰው በእግዚአብሔር የሚጠጋው ሰው ሌሊት ቢሆን ከሌሊት ግርማ በቀን ከሚበር ፍላጻ በጨለማ ከሚሄድ ክፉ ነገር ከአደጋና ከቀትር ከቀን ጋኔን አይፈራም በአጠገብ ሺህ በቀኝ አስር ሺህ ይወድቃሉ ወደ አንተ አይቀርብም ለምን እውነት እንደ ጋሻ ይከብሃል ብሎ እግዚአብሔር ዙሪያህን ምን ያደርግሃል ይጠብቀሃል ነው የሚለው እግዚአብሔር መልካም ነው በመከራ ቀን መሸሸጊያ ነው። ስለዚህ የሚቀጥለው ነጥቤ የሚሆነው ይሄ የእግዚአብሔር የመልካምነቱ ማረጋገጫ በመከራ ሰዓት በምን አይነት ሁኔታ ነው ለሰዎች የሚገለጠው የሚለውን በመግለጥ ላይ ያተኮረ ነው። መከራ እንገልጫለሁኝ። የመከራ ቀን የመከራ ሰዓት በአለም ላይ ይመጣል ያለ ነገር ነው። የሆነ ያለ ነገር ነው። ሁሌ እናየዋለን። ግን የእግዚአብሔር መልካምነቱ ማረጋገጫ እዚህ ጋር የተጻፈው እግዚአብሔር በመከራ ጊዜ በመከራ ሰዓት ሰዎችን ለማዳን በተለይ የተለዩ ሰዎችን ለማዳን ሁል ጊዜ ዝግጁና ፈጥኖ ደራሽ የሆነ አምላክ ነው። ይህንም ማመን በጣም አስፈላጊ ነው። መዝሙር 50 ቁጥር 15 ላይ ይሄ ብዙ ክርስቲያኖች በቃላቸው የሚያውቁት ጥቅስ ነው። በመከራ ጊዜ ጥራኝ ብሎ እግዚአብሔር ይናገራል። ከዛ እኔ ደግሞ እሰማሃለሁ፣ ፈጥኜም አድንሃለሁ፣ ደግሞም እባርካሃለሁ ብሎ ይናገራል። በመከራ ጊዜ ዝም አትበል። ዓይንህ ወደዛም ወደዛም ወደዛም አይበል። ለመፍትሄ ወደ እኔ ጥራ ነው እግዚአብሔር የሚለው። እኔ ፈጥኜ እደርስልሃለሁ የሚልን ሀሳብ ነው የሚናገረው። እና እግዚአብሔር በመከራ ሰዓት በመከራ ውስጥ ያሉትን መከራ ሊመጣ ሲል መከራ ሊያስጨንቃቸው የደረሱትን ልጆቹን፣ ህዝቡን ደርሶ በራሱ ውስጥ ሽሽግ የሚያደርግ የሚሸፍን አምላክ ሆኖ ነው የተጠቀሰው። ስለዚህ እግዚአብሔር በመከራ ሰዓት ሰዎችን በማዳን በመሸሸግ ጋሻ መከለያ ሆኖ በመከለል የታወቀና የታመነ አምላክ ነው። ለዚህ ነው ነቢዩ እግዚአብሔር መልካም ነው አለና በመከራ ቀን መሸሸጊያ ነው፣ መጠለያ ነው፣ መጠጊያ ነው፣ አምባ ነው፣ መሰወሪያ ነው መከራ እንዳያገኘን የሚለውን ነገር ነው የሚናገረው። እኔ አንዳንድ ሀሳቦችን ልነግራችሁ ፈልጋለሁ። እግዚአብሔር በመከራ ሰዓት መሸሸጊያ በሚሆንበት ጊዜ እሱ በተለያየ መንገድ ነው መሸሸጊያ የሚሆነው። አንዳንዶቹን ነገሮች ልጥቀስላችሁ። አንደኛ መከራው ራሱ እንዳይመጣ ሰዎች መከራ ውስጥ ሆኖ ወደኛ እንዳይመጣ መከራውን ይከለክልና እኛን መከራ እንዳያገኘን በማድረግ እንደዚህ አይነት ስራ ሲሰራ ታይቷል። እግዚአብሔር ይሄ መከራ እንዳይመጣ በመከለል ሪስትሬን በማድረግ ሪስትሬን ያደርጋል። መከራውን ይከለክልና እኛን በውስጥ ያድነናል። እንደዚህ አይነት አሰራር አለው። ሁለተኛ ከመከራው ቦታ መከራ ሊመጣ ሲል ከመከራው ቦታ ሰዎችን አውጥቶ ሰዎች ያወጣቸው ሰዎች ከመከራ ድነው እዛ አካባቢ የቀሩት ግን በመከራው ሲጠፉ ታይቶ ይታወቃል። ለምሳሌ በቅርብ ቀን ኢትዮጵያ ውስጥ አንድ አይሮፕላን ተከስክሶ ታውቃላችሁ። ከአዲስ አበባ ተነስቶ ልክ አይሮፕላን ጣቢያ ደርሰው ኦ አይሮፕላኑ ተዘግቷል ሊበር ነው እና ልንጭናቸው አንችልም ተብሎ የቀሩ ሰዎች አሉ። እንደዚህ አድርጎ ሰዎችን ያድናል እግዚአብሔር። በጣም አስደናቂ ነው። እንደዚህ አይነት ብዙ ብዙ ብዙ ታሪኮች በአለም ላይ ተጽፈው ይታወቃል። ከመከራው ቦታ ሰዎችን ያወጣል። ሌላው ሦስተኛው፣ አሰራሩ በመከራ ውስጥ ሰዎች ሲያልፉ ምን ይሰጣቸዋል? መከራው እያለ መከራው ዙሪያው እየተተርመሰመሰ እና መከራው ሊውጣቸው ሰዎች እያለ በዙሪያቸው እያለ በመከራ ውስጥ መከራው ሳይነካቸው ሰዎችን በማሳለፍ ደግሞ ይታወቃል እግዚአብሔር። በጣም የሚገርሙ እውነቶች አሉ። መጽሐፍ ቅዱስ ላይ ትንቢተ ኢሳያስ 43 ቁጥር ሁለትን የግድ ላነብላችሁ ያስፈልጋል። ኢሳያስ 43 ላይ የሰራዊት ጌታ እግዚአብሔር የእኛ አምላክ ለእስራኤላውያን ሲነግራቸው በጣም አስደናቂ በሆነ መንገድ ጠራቸውና ስማቸውን እንደዚህ ብሎ ሲናገር ታያላችሁ። አሁንም ያዕቆብ ሆይ የፈጠረህ እስራኤል ሆይ የሰራህ እግዚአብሔር እንዲህ ይላል ብሎ ይናገራል። በደንብ አዳምጡ። እስራኤላውያንን ነው የሚጠራቸው። እና ተቤዥቼሃለሁና፣ አትፍራ፣ በስምህ ጠርቼሃለሁ ብሎ አንተ የኔ ሕዝብ የኔ ነህ ብሎ ከተናገረ በኋላ በውሃ ውስጥ ባለፍህ ጊዜ እኔ ካንተ ጋር እሆናለሁ፣ በወንዞች ውስጥ ባለፍህ ጊዜ አያሰጥሙህም፣ በእሳት ውስጥ በሄድህ ጊዜ አትቃጠልም፣ ነበልባሉም ምን አያደርግህም? አይፈጅህም። እንዴት አይነት አስደናቂ ነገር ነው። አሁን ከውሃ ውስጥ አወጣሃለሁ አይደለም፣ በውሃ ውስጥ ስታልፍ እኔ ከአንተ ጋር እሆናለሁ። ስለዚህ ውሃው፣ ሰዎችን ሁሉ እያሰጠመ ያለው ውሃ አንተን ምን አያደርግህም፣ አያሰጥምህም። እሳት ውስጥ ብታልፍ አለ እግዚአብሔር። በእሳት ውስጥ እኔ አብሬ ስለመሆን እሳቱና ነበልባሉ ሰዎችን ሁሉ ሲበላ አንተን አይበላህም። እኔ ከአንተ ጋር ሆኜ በመከራ ውስጥ ምን ሽሽግ አደርግሃለሁ እኔን እሳት አልፎ መሄድ አይችልም። እንደዚህ እንደዚህ አይነት ነገር በታሪክ ተደርጎ ያውቃል። ሲድራቅ ሚሳቅ አብድናጎ ባለፈው ጥቂት ሳምንት በፊት ስለ እነሱ ተናገር ያሉት እዚህ ይላቸዋል። ስለ ጥበብ ስለ ዳንኤል ጸሎት እና ዳንኤል አዋጅ ላይ ጥበብና ኃይል የእግዚአብሔር ነው በሚለው እና ዛ ሲድራቅ ሚሳቅ አብድናጎ በሶስተኛው ምዕራፍ ላይ በንጉሱን ናቡከደነጾር ትልቅ የወርቅ ምስል አሰርቶ ሰዎች ሁሉ እንዲሰግዱ በጠየቀበት ጊዜ እነዚህ ሶስት ወጣቶች አንሰግድም ለምስሉ ብለው ተገኙ፣ እና ንጉሱ ፊት ቀረቡ። ንጉሱ ተቆጣ። እውነት ነው ለምስሌ አትሰግዱም ብሎ ጠራቸው። አዎ ንጉሶይ፣ አንሰግድም። ለአንተ ላሰራሃውን ምስል አንሰግድም። የመቶ 27 አገር ንጉስ ፊት ቀርቦ እንዲህ ማለት በጣም አስደናቂ ድፍረት ነው። ይሄ የእግዚአብሔር አማኞች የነበራቸው ድፍረት ነው እና ንጉሱ የበለጠ ተቆጣ እና ታዲያ የእናንተ አምላክ ከእሳት ውስጥ ያድናችኋል። በአድነንም እንኳን ላንተ ለወርቁ ምስል አንሰግድም። የእግዚአብሔርን እቅድ አናቅም፣ ግን በአድነንም እንኳን እኛ ለወርቁ ምስል አንሰግድም። እኛ የምንሰግደው ለሰማይና ለምድር ፈጣሪ ነው ብለው መለሱ። ሰዓቱ ሰባት እጥፍ እንዲነድ ተደረገና ሶስቱም አንድ ላይ ታስረው እሳት ውስጥ ተጣሉ። እሳት ውስጥ የጣላቸው ሰዎች ወላፈኑ በላቸው ይላል። ግን ከጥቂት ደቂቃ በኋላ ንጉሱ እቶን እሳት ውስጥ እንደዚህ ሲያይ አራት ሰዎች ሆኖ አያቸው እና በጣም ደነገጠ። እና ለሰዎች ሁሉ ተናገረ። እነዛ ሶስት ሰዎች እሳቱ አልበላቸውም፣ ደግሞ አራተኛ ሰው በመካከላቸው አለ። እሱ ደግሞ የመላእክ የአምላክ ፊት ያለው ነው ብሎ ተናገረ። እግዚአብሔር እሳት ውስጥ እንኳን ቢጣሉ ልጆቹ እሳት ውስጥ ገብቶ እነሱንም ራሱ በእሳት አይበላም። እግዚአብሔር ኃያል ታላቅ፣ ግሩም አምላክ ነው፣ ግን የሚያድን አምላክ ነው። ለዚህ ነው በመከራ ቀን እግዚአብሔር የሚባለው አምላክ ምን አይነት አምላክ ነው? መሸሸጊያ ነው። እሳት ውስጥ ይሸሽጋል። ውሃ ውስጥ እንዳያሰጥመን ይከለክላል። እና በተለያየ መንገድ በምንሄድበት ጊዜ እግዚአብሔር ከኛ ጋር ይሆናል። የእግዚአብሔር ሕዝብ መሆን ማለት ትልቅ እድል፣ ትልቅ ክብር፣ ትልቅ ጥቅም እንደሆነ እንድናውቅና እንድናስብ ያስፈልጋል። ነቢዩ የሚለው እሱ መሸሸጊያ ነው። እሱ ጋሻ ነው። እሱ መከለያ ነው። እሱ መልካምነቱን በዚህ መንገድ ለሰዎች ሁሉ ያሳየ የሚያሳይ እናንተ፣ አሁን ነነዌ ልትጠፋ ባለችበት በፍርድ ሰዓት ለእናንተም የሚነገራችሁ እነሱ ሲጠፉ እናንተን ግን እንደሚሸሽግ እንድታውቁ ነው እያለ ነው። አንዳንድ ሰዎች ክርስቲያን መሆን ማለት ሞኝነት ይመስላቸዋል። ሞኝነት አይደለም፣ በእግዚአብሔር መጠበቅ ነው። የሰማይና የምድርን አምላክ እግዚአብሔርን አውቆ ጠቢብ መሆን ማለት ነው። ሌሎች ጥቅሶች አሉ እዚህ እኔ ያስቀመጥኳቸው ይህንኑ ሀሳብ የሚናገሩ መዝሙር 91 ላይ ቅድም ያነበብኩላችሁ፣ በመጀመሪያ ያነበብኩላችሁ ቁጥር 15 እና 16 ላይ በመከራቀን ከእሱ ጋር እሆናለሁ ብሎ እግዚአብሔር ተናግሯል። በመከራ ቀን እግዚአብሔር ከኛ ጋር ይሆናል። ከኛ ጋር በመከራ ቀን ሲሆን ያጽናናናል፣ ይሸሽገናል፣ ይጠብቀናል። እዚህ ኢሳያስ 23 25 20 25 ቁጥር አራት ላይ የጨካኞች ቁጣ እስትንፋስ ቅጥርን እንደሚመታ አውሎ ነፋስ በሆነ ጊዜ ለድሃው መጠጊያ፣ ለችግረኛው በጭንቁ ጊዜ መጠጊያ ከውሽንፍር መሸሸጊያ ከሞትም ጥላ አንተ ሆነህናል ብለው ነው የተናገሩት። በደንብ ተመልከቱ። ሳነበው ኢሳያስ 25 ቁጥር አራት የጨካኞችም ቁጣ እስትንፋስ፣ የጨካኞች ቁጣ ጸጉራቸው ቆሞ ዓይናቸው ፈጦ፣ እዚህ ደምስራቸው ተግተርትሮ ጨካኞች እንደ ጉድ ሲቆጡ እስትንፋሳቸው እንደ አውሎ ንፋስ የሚመታ ሆኖ ሲወጣ በዚያን ጊዜ ለድሃው መጠጊያ ነህ አንተ ለችግረኛው መሸሸጊያ ነህ አንተ በጭንቁ ጊዜ ከውሽንፍር መሸሸጊያ ከሙቀት ራሱ ጥላ ሆነህልናል ብለው ነው የእግዚአብሔር ሰዎች ስለ እግዚአብሔር የተናገሩት ይሄ እውነት ነው እግዚአብሔር እንዲህ የሚሆን አምላክ ነው ኢሳያስ 32 የመጨረሻው ጥቅስ ምን ይላል ሰውም ከነፋስ እንደ መሸሸጊያ ?። ከአውሎ ነፋስም እንደ መጠጊያ በጥም ቦታም እንደ ውሃ እንደ ወንዝ ፈሳሽ በበረሃም እንደ ትልቅ ድንጋይ ጥላ ይሆናል ብሎ እግዚአብሔር እንደዚህ እንደሚሆን ለሕዝቡ ሲናገር ታያላቸው። መጽሐፍ ቅዱስ በሙሉ የእግዚአብሔርን መልካምነት ሲናገር መሸሸጊያ ነው፣ መጠለያ ነው፣ መዳኛ ነው፣ መጠጊያ ነው እያለ ነው የሚናገረው። እና እንግዲህ እግዚአብሔር መልካም ነው። ወደ እግዚአብሔር ለሚመጡ ሰዎች በሱ ለታመኑ ሰዎች እግዚአብሔር የማያሳፍር የማይጥል መጠጊያነቱን የማያቋርጥ አምላክ ነው። የሚቀጥለው ነጥቤ ጋር እሄዳለሁ። ይሄ የመልካምነቱ ማረጋገጫ ሌላው ነጥቤ ነው። ጥቅሱን እንደገና ላንብብላችሁ። እግዚአብሔር መልካም ነው ብሎ በመከራ ቀን መሸሸጊያ ነው ይልና በእርሱ የሚታመኑትን ያውቃል ግን እኛ በአይምሯችን አንድ ጥያቄ መጠየቅ እንችላለን። ለማን ነው ለመሆኑ እግዚአብሔር መሸሸጊያ የሚሆነው? በግልጽ ነው የተቀመጠው፣ በእርሱ የሚታመኑትን ያውቃል። በእርሱ የሚታመኑትን ሰዎች ስለሚያውቅ በእርሱ የሚታመኑትን ሰዎች መጠጊያ መሸሸጊያ ይሆንላቸዋል የሚለውን ሀሳብ ነው የሚናገረው። በእሱ የሚታመኑት ሰዎች እነማን ናቸው? አማኞች ናቸው ከሱ ጋር የሚራመዱ ናቸው። ቃሉን የሚያነቡ የሚጸልዩ፣ እንደ ቃሉ የሆኑ እና በክርስቶስ ኢየሱስ ላይ እምነታቸውን ያደረጉና የደህንነት እውነት በልባቸው በነፍሳቸው፣ በነፍሳቸው፣ በመንፈሳቸው በትክክል የገባቸው ሰዎች ናቸው። ኃጢአትን የሚጸየፉ፣ የዓለምን ፖፑላር ካልቸር የማይከተሉ ግን ሰማይና ምድርን የፈጠረውን እግዚአብሔርን ራሱን የሚከተሉ ሰዎች ናቸው። እግዚአብሔር እንደማይጥል እንደማይረሳ እንደማይተው የሚያምኑ ሁል ጊዜ እግዚአብሔርን ጠብቀኝ፣ ምራኝ ብለው የሚጠይቁ ባለፈው ሳምንት ወይም ሁለት ሳምንት ይሆናል መዝሙር 25ና አንብቤላችኋለሁ መዝሙር 25 በክርስቲያኖች ዘንድ የሚታወቀው የጋይዳንስ መዝሙር ተብሎ ነው። እግዚአብሔር ምራኝ፣ ሁል ጊዜ ምራኝ፣ አስተምረኝ፣ ምራኝ ብሎ ዳዊት የዘመረበት ክፍል ነው እና ንጉሥ ዳዊት ነው ያንን የዘመረው። ምራኝ፣ እንደዚህ ምራኝ፣ ጠብቀኝ፣ አስተምረኝ፣ አንተ አረማመዴን አጽና፣ ብለው የሚጠይቁ ሰዎች፣ በእግዚአብሔር ላይ የታመኑ ሰዎች እነዚህን ሰዎች ያውቃቸዋል እግዚአብሔር። እግዚአብሔር ያውቀናል እኛን እያንዳንዳችንን ሐሳባችንን፣ ምኞታችንን፣ ልባችንን፣ እቅዳችንን እግዚአብሔር ያውቀዋል። እግዚአብሔርን የምንታመን የማንታመን መሆናችንን እግዚአብሔር ያውቀዋል። እግዚአብሔር ያውቃል። እግዚአብሔር የማያውቅ አምላክ አይደለም የሚል ሐሳብ ነው የሚናገረው። በሱ የሚታመኑትን ያውቃል። ስለዚህ በሱ የሚታመኑትን ሰዎች እግዚአብሔር መከራና ችግር በሚመጣበት ጊዜ የራሳችሁ ጉዳይ ብሎ ጥሏቸው አይሄድም። ገቡበት ቦታ ገብቶ ሲያወጣቸው፣ ሲሸፍናቸው፣ ሲከልላቸው ነው እግዚአብሔር አምላክ የሚታየው። እና ይሄ እውነት ነው በታሪክ ውስጥ በክርስቲያን በግለሰብ ክርስቲያኖች ሕይወት ውስጥ በክርስቲያን ቤተሰብ ውስጥ ታይቶ ይታወቃል መዝሙር አንድ ቁጥር ስድስት ላይ የመጀመሪያው መዝሙር መዝሙር የመጀመሪያው መዝሙር ላይ እግዚአብሔር የጻድቃንን መንገድ ያውቃል ይላል። የአማኞችን መንገድ እግዚአብሔር ያውቃል የልባቸውን ፍላጎት፣ ምኞታቸውን፣ ጸሎታቸውን እና በእግዚአብሔር ላይ ያላቸው መታመን ግን የኃጢአተኞችን መንገድ ግን ያጠፋዋል ይላል። የጻድቃንን መንገድ ያውቃል፣ ይጠብቃቸዋል፣ ይከተላቸዋል፣ ይመራቸዋል። ኃጢአተኞችን ግን መንገዳቸውን ያጠፋል ብሎ ይናገራል። የኃጢአተኞች መንገድ ይጠፋል። ኢሳይያስ 63 ቁጥር 9 ላይ በጣም አስገራሚ ነገር ተጽፎ ታያላችሁ። እግዚአብሔር የእኛን አጠቃላይ ሁኔታ እንደሚያውቅ እና እንዲያውም በእኛ ሁኔታ ውስጥ ራሱን ለመግለጥ እንደሚፈልግ የተጠቀሰ ክፍል ነው። ኢሳይያስ 63 ላይ በጭንቃቸው ሁሉ እሱ ተጨነቀ የፊቱም መልአክ አዳናቸው በፍቅሩና በርህራሄውም ተበዣቸው በቀደመውም ዘመን ሁሉ አንስቶ ተሸከማቸው እያለ ይናገራል። እግዚአብሔርን የሚታመኑ ሰዎች እንደዚህ አይነት ትልቅ ልዩ ክብር ውስጥ ነው የሚገቡት። ሲጨነቁ እሱ ይጨነቅላቸዋል። አብሮ ነው የሚናገረው። የፊቱ መልአክ ተልኮ መልአክ ልኮ ያድናቸዋል። ቅድም በዚህ መዝሙር ዘጠና አንድ ላይ ባለው ክፍል ላይ አንድ የሆነ ነገር አለ እዚህ ሀገር በሚዲያ ሁሉ የተወራ የ17 ዓመት ልጅ የነበረቻት አንዲት ሴት ልጇ። ምናልባት ከዚህ በፊት ስናገር ሰምታችሁኝ ይሆናል አንሶልቭድ ሚስትሪ የሚባል ፊልም ላይ ነው ያየሁት። እና እናትየዋ አማኝ ናት። እና ቤት ቁጭ ብላ መዝሙር ዘጠና አንድን እያነበበች አንዳንድ ጥቅሶችን ታሰላስላለች። እና ከምታሰላስላቸው ጥቅሶች አንዱ እግሮች በድንጋይ ቢሰናከሉ መልአኩን ልኮ እንዳትወድቅ ያነሳሃል የሚለውን እያሰበች ነው፣ እና ያቺ 17 ዓመት ልጇ ከወንድሟና ከወንድሟ ሚስት እና ከቤተሰቡ ጋራ የሆነ ሽርሽር ቦታ ሄደዋል። ግራንድ ካኔን የሚባለው ቦታ ነው ትዝ እንደሚለኝ እና እልም ያለ ገደል ጫፍ ላይ ቆመው በእንጨት ከዚህ በኋላ አትለፉ የሚል ማገጃ አለ። እሷ አልፋ ካሜራ ይዛ ለማንሳት ስትል እልም ያለ ገደል ውስጥ ገባች እና ገደል ውስጥ እየተሽከረከረች እየወረደች ድንገት ቀጥ ብላ ትቆማለች እና ምንድን ነው በፊልሙ ላይ ያሳየው እንደዚህ ጥፍ ወደ ቀኝ እንዳለች እና ዊዝን ኤ ሰከንድ እዛ ወንድ አጎቷና አጎቷ ሚስት ጋር አጎቷ ልጆች ጋር ቆማ ተገኘች እና አቧራውን እንደዚህ ከሱሪዋ ላይ እያራገፈች እና ይሄ እንዴ ሊሆን ይችላል ነው ተብሎ የነበረው። እና አዎ ሊሆን ቻለ። እግዚአብሔር በጣም አስደናቂ አምላክ ነው። የሰዎችን ጸሎት የሚሰማ አምላክ ነው። የእናትየውን ጸሎት ሰምቶ እዚህ ጋ ልጅቷን እንዳዳነ ነው እኔ የማስበው። እና እግዚአብሔር ተአምረኛ ነው። አንዳንድ ሰዎች እኛ የባፕቲስት ሰዎች ተአምር እንደማናምን ሊያስቡ ይችላል። እኛ በተአምር እናምናለን፣ በፈውስ እናምናለን። እግዚአብሔር ታላቅ ነው። እግዚአብሔር ክንዱን ኃይሉን የሚከለክለው ማንም የለም። እግዚአብሔር በተአምር የተሞላ አምላክ ነው። ግን ሰዎች እንደሚሉት አይደለም የውሸት ተአምር። እግዚአብሔር እውነተኛ ተአምር ተፈውሰሃል ካለ ሰውን የሚፈውስ ዝም ብሎ የውሸት የማጭበርበር አይነት ነገር አይደለም። እግዚአብሔር እውነተኛ አምላክ ነው። ጻድቅ፣ ቅዱስ፣ የተፈራ፣ የታመነ እና በማንም ሰው የማይገመት ክብሩ የከበረ አምላክ ነው። ለሚጨነቁ የሚጨነቅ ለአንስቶ በትከሻው ላይ የሚሸከም ከጉድ የሚያወጣ ታማኝና ቅዱስ አምላክ ነው። ዘጸአት ምዕራፍ ሶስት ቁጥር ሰባት ላይ ያለውን ቃል እዚህ ጋር ጽፌዋለሁ። እስራኤላውያን በግብጽ በባርነት በነበሩበት ጊዜ እግዚአብሔር እንዲህ አለ ለሙሴ፣ በግብጽ ያለውን የሕዝቤን መከራ በእውነት አየሁ፣ ካስገባሪዎቻቸውም የተነሳ ጩኸታቸውን ሰማሁ ስቃያቸውንም አውቄአለሁ ብሎ የመከራቸውን እንደሚያውቅ ነው የተናገረው። ስቃያቸውን አውቄዋለሁ፣ እየተሰቃዩ ነው እና እኔ አሁን አንተን እዚህ ጋር ማናገርህ ሄደህ ህዝቤን እንድታወጣልኝ ነው ብሎ ለሙሴ ሲናገረው ታያላችሁ። እና በጣም አስገራሚ አምላክ ነው እግዚአብሔር። እንደ ሌሎች በሰው ፈጠራ እንደፈጠሯቸው እንደ ጣዖታት ሰዎች ከቦታ ቦታ እንደሚያነሷቸው አይነት አይደለም። ሁሉን የሚችል ሁሉን የሚያውቅ፣ የሚሸከም፣ የሚረዳ፣ የሚሸሽግ አስደናቂ አምላክ ነው። በሱ የታመኑትን ደግሞ የሚያውቅ ለታመኑበት ሁል ጊዜ ፈጥኖ ደራሽ የሆነ አምላክ ነው። እግዚአብሔር ይመስገን። የመጨረሻ ነጥቤ ጋ እመጣና ፈጠን ፈጠን ብዬ ወደ ማጠቃለያ ሄዳለሁ። የመጨረሻው የእንትኔ የእግዚአብሔር የመልካምነቱ ማረጋገጫን ጥቂት ነገሮች እናገራለሁ። እግዚአብሔር በመልካምነቱ ለሰዎች በሚደርስበት ጊዜ ሰዎችን ያያቸዋል። መዝሙር 31 አላነበውም። ሰዎችን ይባርካቸዋል። ባሉበት ሁኔታ ሸሽጎ የሚባረክ አምላክ ነው። ምናልባት ይህን ጥቅስ ባነብላችሁ ጥሩ ነው። ኤርሚያስ ምዕራፍ 17 ቁጥር 7 እስከ 8 ላይ በእግዚአብሔር የታመነ እምነቱም እግዚአብሔር የሆነ ሰው ብሩክ ነው ብሎ በውሃ አጠገብ እንደተተከለ በወንዝም ዳር ስሩን እንደሚዘረጋ ሙቀትም ሲመጣ እንደማይፈራ ቅጠሉም እንደሚለመልም በድርቅ ዓመትም እንደማይሰጋ ፍሬውንም እንደማያቋርጥ ዛፍ ይሆናል። ማ በእግዚአብሔር የታመነ እምነቱ እግዚአብሔር የሆነ ሰው መቼም ዝም ብሎ በእግዚአብሔር ላይ ለመታመን አይችልም። እግዚአብሔርና ሰው በጣም የተራራቅንን የተለያየነን፣ ግን መቀራረብ የምንችለው በአንድ መንገድ ብቻ ነው። ያም በጌታችን በኢየሱስ ክርስቶስ በኩል ነው። ጌታ ኢየሱስ ክርስቶስ ወደ ምድር የመጣው የእኛን ስጋ ለብሶ መስቀል ላይ ዋጋ የከፈለው እኛና እግዚአብሔር እንድንታረቅ እና እግዚአብሔር አባታችን እኛ ሴትና ወንድ ልጆቹ ሆነን ከእሱ ጋር በህብረት እንድንሄድ ነው። እምነታችን በሱ ላይ እንዲሆን ነው። እሱ ላይ እምነታችን ከሆነ ብሩኮች ነን እኛ በውሃ ጠገብ እንደተተከለ በወንዙ ዳር ስሩን እንደሚዘረጋ ሙቀት ሲመጣ እንደማይፈራ ቅጠሉ እንደሚለመልም በድርቅ ዓመት እንደማይሰጋ ፍሬው እንደማያቋረጥ ዛፍ ያደርገናል ነው የሚለው። በእግዚአብሔር የታመኑ ሰዎች እንዲህ ይደረግላቸዋል። እኔ በጣም የምወደው ጥቅስ አለ። ትንቢተ ኢሳይያስ ምዕራፍ 26 ቁጥር 3 ላይ እንደ ራሴ ጥቅስ ነው የምወስደው። ምን ይላል? በአንተ ላይ ታምናለችና በአንተ ለምትደገፍ ነፍስ ፈጽመህ በሰላም ትጠብቃታለህ ብሎ ይናገራል። በእግዚአብሔር ታምኖ በእግዚአብሔር ላይ የተደገፈውን ነፍስ ይሄ ፈጽመህ የሚለው መቶ በመቶ ሀንድረድ ፐርሰንት በሰላም ትጠብቀዋለህ የሚል ቃል አለ። መዝሙር መቶ ሀያ አምስት ቁጥር አንድ በእግዚአብሔር የታመኑ እንደማይታወቅ ለዘላለም እንደሚኖር እንደ ጽዮን ተራራ ናቸው። ልክ እነዚህ ሁሉ ነገሮች ለአማኙ ይሆንለታል። የእግዚአብሔር የመልካምነቱ ማረጋገጫ በሕይወቱ ዘመን ሁሉ ይገለጽለታል። እና ይህ መዝሙር 125 ከሚያስደንቁኝ ጥቅሶች አንዱ ነው። በእግዚአብሔር የታመኑ ምንድን ነው የሚሆኑት? እንደ ጽዮን ተራራ ነው የሚሆኑት። የጽዮን ተራራ ለዘላለም እንደማይታወክ ነው ብሎ ነው የሚናገረው እና ተራሮች በሙሉ ይታወቃሉ፣ ይገርማቸዋል። እሳተ ገሞራ የሚባል ነገር ታውቃላቸው አይደል? ማግማ እሳተ ገሞራ ውስጥ ሲንቀሳቀስ ተራሮችን እንዳልነበሩ ማድረግ ይችላል። ግን ይሄኛው ተራራ እንደዛ አይነት ነገር አያጋጥመውም ነው የሚለው። ልክ በእግዚአብሔር የታመኑም ሰዎች እንደዚሁ ነው የሚሆኑት ነው የሚለው። አይታወኩም፣ አይጨነቁም። ዝም ብሎ ድንገተኛ እሳተ ገሞራ መጥቶ እንዳልነበሩ አያደርጋቸውም በእግዚአብሔር የታመኑ ሰዎች እንደማይነቃነቅ እንደማይታወክ የጽዮን ተራራ ይሆናሉ። ይሄ የእግዚአብሔር የመልካምነቱ ማረጋገጫ እውነት ነው። እና ታዲያ እንደዚህ አይነት በእግዚአብሔር መልካምነት የታመኑ በክርስቶስ ኢየሱስ የማዳን እውነት ያገኙ ሰዎች ምንድን ነው የሚጠበቅባቸው? የመጨረሻ ነጥቤ ነው፣ ፈጠን ብዬ ጨርሰዋለሁ። ምንድን ነው የሚጠበቅባቸው? መልካምነቱን የሚያውቁ ሰዎች ተግባርና ኃላፊነታቸው ምንድን ነው? ጥቂት ነገሮችን እናገራለሁ። ምናልባት ሶስት ነጥቦችን ባነሳ ጥሩ ነው። እግዚአብሔር መልካም መሆኑን ስናውቅ፣ መልካም እና በመከራ ቀን መሸሸጊያ መሆኑን ስናውቅ በሱ ደግሞ መታወቃችንን ስናውቅ በሱ የሚታመኑትን ያውቃል ይላል እና እኛ ኃላፊነት አለብን ማለት በክርስቶስ ኢየሱስ የዳንን ሰዎች ኃላፊነት አለብን አንደኛው፣ የመጀመሪያው ኃላፊነታችን ሁልጊዜ እሱን ለማወቅ ጥረት ማድረግ አለብን እና ልባችንን ነፍሳችንን እግዚአብሔርን ለማወቅ በሚያስችለን መንገድ ሁሉ ላይ ማስቀመጥ አለብን። በተለይ እግዚአብሔርን እያወቅን እያወቅን የምንሄደው ቃሉን ባነበብን ቁጥር በጸሎት ከእግዚአብሔር ጋራ በተገናኘን ቁጥር ነው። ስለዚህ ቃሉን ማንበብ እና መጸለይ ተገቢ ኃላፊነታችን ነው። ሁለተኛው እሱን ማክበር ነው። እግዚአብሔርን እንደ እግዚአብሔርነቱ ማክበር አለብን። አንዳንድ ሰዎች የእግዚአብሔርን ነገር ከዓለም ጋራ ለይቶ እግዚአብሔርን የማክበር ጸጋና ህይወት እንዲኖራቸው አይፈልጉም። ልክ ከነፈሰው ጋር መንፈስ ነው የሚፈልጉት። እግዚአብሔርን እንደ እግዚአብሔርነቱ ማክበር አለብን። መጽሐፍ ቅዱስ አለምን ከሚወቅስበት፣ ዓለማውያንን በዓለም ያሉ ኃጢአተኞችን ከሚወቅስበት አንዱ ነጥብ አንዱ እግዚአብሔርን እንደ እግዚአብሔርነቱ እያወቁ ባለማክበራቸው ነው። በጣም ይገርማችኋል። አሁን ይሄ ያለው ሮሜ ምዕራፍ አንድ ላይ ነው ሮሜ ምዕራፍ አንድ ላይ የእግዚአብሔር ቃል እግዚአብሔር የሚባለውን አምላክ አናውቅም፣ መኖሩን አላውቅም የሚል ማንም ሰው ሊኖር እንደማይችል ነው የሚናገረው። ሁሉ ሰው ሰው ተብሎ የተፈጠረ እግዚአብሔር እንዳለ ያውቃል። አላቅም ሊል ይችላል። እኔ ከሃዲ ነኝ ሊል ይችላል። በእግዚአብሔር አማኞች ላይ ሊያሾፍ ይችላል። ግን ባለፈውም ሳምንት ተናግሬያለሁ። ውስጡ ግን እግዚአብሔር እንዳለ ያውቃል። ለዚህ ነው ሮሜ ምዕራፍ አንድ ላይ የማይታየው ባህሪ እሱም የዘላለም ኃይሉ ደግሞም አምላክነቱ ከዓለም ፍጥረት ጀምሮ ከተሰሩት ነገሮች ታውቆ ግልጥ ሆኖ ይታያል። ስለዚህ እግዚአብሔርን እያወቁ እንደ እግዚአብሔርነቱ መጠን ስላላከበሩት አንድ፣ ስላላመሰገኑት ሁለት፣ የሚያመካኙት አጡ ብሎ ነገር ግን በሐሳባቸው ከንቱ ሆኑ፣ የማያስተውለውም ልባቸው ጨለመ። ጥበበኞች ነን ሲሉ ደንቆሮ ሆኑ። የማይጠፋውን የእግዚአብሔርን ክብር በሚጠፋ ሰው፣ በወፎች፣ አራት እግር ባላቸው በሚንቀሳቀሱት መልክ መስለው ለወጡ። ስለዚህ ይላል ከዛ ቀጥሎ አሁን እኛ ሌዝቢያን የምንላቸው ጌዎች የምንላቸው በሙሉ እግዚአብሔርን እያወቁ ለማወቅ ባልወደዱት መጠን ለማይረባ አይምሮ አሳልፎ ሰጣቸው ብሎ ይናገራል። የእግዚአብሔር ፍርድ አለባቸው። እኛ ግን እግዚአብሔርን እያወቅን ልናከብረው ይገባናል። ስናከብረው እንደ ቃሉ ለመኖር ራሳችንን እንሰጣለን። እንደ ቃሉ ለመኖር ራሳችንን ስንሰጥ እኛ አይደለንም እንደ ቃሉ ለመኖር በራሳችን የምንችለው መንፈስ ቅዱስ በውስጣችን ገብቶ እኛን ያስችለናል። በጸጋ ያቆመናል፣ ያበረታናል። የእግዚአብሔርን እውነት እንድንኖርበት ኃይል ይሰጠናል። ክርስትናን ከሌሎች እምነቶች በሙሉ የለየው መንፈስ ቅዱስ ደግሞ የሆነው ከእግዚአብሔር አንደኛው አብ ነው ሁለተኛ ወልድ ነው። ጌታ ኢየሱስ ከቅድስት ድንግል ማርያም የተወለደውና የሞተው የተነሳው በአብ ቀኝ አለው። ግን መንፈስ ቅዱስ ደግሞ ሰራጺ ነው። በሰው ልብ ውስጥ ገብቶ ሰዎች እግዚአብሔርን እንዲያመልኩ፣ እንዲያከብሩት የሚያስችል ነው። ስለዚህ መንፈስ ቅዱስ በውስጣችን ተቀምጦ እግዚአብሔርን እንድናከብር ያደርገናል ማለት ነው። ከዛ እግዚአብሔርን ማመስገን አለብን። ከዛ ከእግዚአብሔር ጋር ለመራመድ ቃሉን በማንበብ በመጸለይ ህይወታችንን መስጠት አለብን። እንደዛ አይነት ሰዎች እንድንሆን እግዚአብሔር አምላካችን ይፈልጋል። እንግዲህ ተመልከቱ፣ ይሄ በጣም በጣም ጠቃሚ ጠቃሚ መልእክት ነው። እግዚአብሔር መልካም ነው። በመከራ ቀን ደግሞ ምንድን ነው መሸሸጊያ ነው። በሱ የሚታመኑትን ያውቃል። ስለዚህ እኛ በሱ የታመንን ከሆንን እግዚአብሔር መቶ በመቶ ያቀናል እና አይጥለንም፣ አይተወንም በመከራ ስቃይ ውስጥ እንድንኖር አያደርገንም። እግዚአብሔርን በማወቅ ከእሱ ጋር ለመመላለስ መልካሙን አምላክ እንድናውቀው እግዚአብሔር በእውነት ይርዳን። እግዚአብሔር ስለዚህ መልእክት የተመሰገነ ይሁን።